घनिसमे ऐसी अंधू जुबे हो रहा थी कॉपी भी बुरी የአሜሪካ ድምፅ ነው። በ በ19 ፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 2 2014 ዓ ም ዝግጅታችን ጀመረ። በሶማሌ ክልል የተከሰተው ድርቅ አድማሱን ማስፋቱና አብዛኞቹ የክልሉ ዞኖች የድርቁ ተጎጂዎች መሆናቸውን ክልሉ አስታወቀ። የሶማሌ ክልል አደጋ ስጋት ሥራ አመራር ቢሮ ምክትል ኃላፊ አቶ ሳዲቅ አብዱልቃድር ናቸው ዘገባለን። ቦረና ዞን ላይ የተከሰተው ድርቅ በዱር እንስሳት ሀብት ላይ ጉዳት እያደረሰ መሆኑን የቦረና ብሔራዊ ፓርክ ኃላፊ አቶ ንጉሴ ሄይ ዋታ ለቪዮኤ ተናግረዋል። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አማሃሪክ ዶት ቪኦኤኒውስ ዶት ኮም ላይ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የቀድሞ የብሔራዊ መረጃና ዳይሬክተር ጄኔራልን ጨምሮ በአራት ተከሳሾች ላይ የፌዴራሉ ከፍተኛ ፍርድ ቤት በሌሉበት የጥፋተኝነት ውሳኔ ያስተላለፈባቸው መሆኑ ታውቀዋል። ሌሎች ተከሳሾች ደግሞ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። መለስካቸው አመሃ ዝርዝር አለው። የቀድሞ ብሔራዊ መረጃና ደህንነት ዳይሬክተር ጄኔራል አቶ ጌታቸው አሰፋ አቶ አስፋሀ ግደይ፣ አቶ አሰፋ በላይና አቶ ሸሻይ ልዑል በተባሉት ተከሳሾች እንደቀረበባቸው ክስ አንቀጽ መሠረት በአቃቢ ሕግ ማስረጃዎች የተረጋገጠ በመሆኑ ክሱ ከተመሠረተባቸው ጀምሮ ፍርድ ቤትም ባለመቅረባቸው በሌሉበት የጥፋተኝነት ውሳኔ ተላልፎባቸዋል። የፌዴራሉ ከፍተኛ ፍርድ ቤት የቀድሞ መረጃና ደህንነት ምክትል ዳይሬክተር የነበሩትን አቶ ያሬድ ዘሪሁን ጨምሮ ሌሎች 24 ተከሳሾች ደግሞ ከጠበቆቻቸው ጋር ቀርበው በአቃቤ ሕግ ማስረጃ የተረጋገጠባቸውን ክስ እንዲከላከሉ ብይን ሰጥተዋል። ተከሳሾቹ በዋስ ወጥተን ክሳችን እንከታተል ብለው ለፍርድ ቤት ጥያቄ አቅርበዋል። አቃቤ ሕግ በበኩሉ በዋስትናው ጥያቄ ላይ አስተያየቱን በጽሑፍ ለማቅረብ ጠይቋል። ፍርድ ቤቱም ተለዋጅ ቀጠሮ ለታኅሳስ 6 ቀን 2014 ዓ ም ሰጥቷል። በተከሳሾቹና በአቃቤ ሕግ መካከል ላለፉት ሦስት ዓመታት ያህል ክርክሩ ሲካሄድ መቆየቱም ይታወሳል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የደቡብ አፍሪካ ሐኪሞች የኦሚክሮን ቫይረስ ህመም ምልክትና ጉዳት ከዴልታ ቫይረስ ያነሰ መሆኑን ገለጹ። አሶሽየትድ ፕሬስ ዛሬ ከደቡብ አፍሪካ አንዳንድ የህክምና ዶክተሮችን ጠቅሶ እንደዘገበው ሐኪሞቹ ለኦሚክሮን የኮቪድ-19 ቫይረስ ተጋልጠው ለህክምና ከሚመጡ ህሙማን መካከል ወደ ሆስፒታል የሚልኳቸው እጅግ አነስተኛ ወይም የሌሉ ናቸው። ከሐኪሞቹ መካከል አንዱ የሆኑት የደቡብ አፍሪካው ዶክተር ኡንቤን ፕሌይ ለኦሚክሮን ቫይረስ የተጋለጡ ብዙዎቹ ህሙማን የሚያስታግሱት በቤታቸው ሆነው እንደሆነ ተናግረዋል። ብዙዎቹም ከ10 እስከ 14 ቀን ውስጥ ከበሽታው ያገግማሉ ብለዋል። የደቡብ አፍሪካ ብሔራዊ የተላላፊ በሽታዎች ማዕከል እንደገለጸው ደግሞ በቅርቡ ወደ ሆስፒታል ከገቡ የኮቪድ-19 ህሙማን መካከል በጠና የታመሙት 30 ከመቶ የሚሆኑት ብቻ ሲሆኑ ለሞት የተጋለጡት 3 ከመቶ ብቻ ናቸው። ይሁን እንጂ ዓለም አቀፍ ባለሙያ ባለሙያዎች እንደሚሉት ኦሚክሮን ደልታ ቫይረስ ትልቁን ጉዳት የሚያስከትል ቢሆንም በከፍተኛ መጠን የተስፋፋ የሚገኘው ኦሚክሮን መሆኑን ገልጸዋል። በደቡብ አፍሪካ አሁን ካሉት የኮቪድ ተጋላጮች መካከል ሰባ ከመቶ የሚሆነው በኦሚክሮን አማካኝነት መሆኑን ተመልክተዋል። ካሜሩን ውስጥ በማህበረሰቦች መካከል በተፈጠረ ግጭት ወደ ሰላሳ ሺህ የሚሆኑ ሰዎች ወደ አጎራባች አገር ቻድ መሰደዳቸውን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታወቀ። እንደ አውሮፓ አቆጣጠር ታህሳስ 15 በካሜሩን የድንበር አካባቢዎች በሚገኙ ነዋሪዎች መካከል የመጠጥ ውሃ ጉድጓዶችን ለመጠቀም በተነሳ ግጭት 22 ሰዎች ሲሞቱ 30 የሚሆኑት ደግሞ ክፉኛ መቁሰላቸውን የመንግስታቱ ድርጅት ትናንት ባወጣው መግለጫ አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በበርካታ የዩናይትድ ስቴትስ ክፍለ ግዛቶች ከአርብ ምሽት ጀምሮ እስከ ቅዳሜ ማለዳ ድረስ የነበረው ከፍተኛ የአውሎ ነፋስ ወጀብ በርካታ ሰዎችን የገደልና ያቆሰለ ሲሆን ከፍተኛ የንብረት ውድመት ማድረሱም ተገለጸ። የኬንታኪ ገዢ አንዴ በሽር ኬንታኪ ውስጥ ቢያንስ 50 ሰዎች ሳይሞቱ እንዳልቀሩ ገልጸው ይህ ቁጥር ከዚያም በላይ ሊጨምር ይችላል ሲሉ በክፍለ ግዛቲቱ ውስጥ ላሉ የቴሌቪዥን ጣቢያዎች ተናግረዋል። በሺር በኬንታኪ የአስቸኳይ ጊዜ አዋጅ ማውጣታቸው ሲገለጽ የብሔራዊ ዘብ ጦርም ለእርዳታው ሥራ እንዲሰማራ መጠራቱን አስታውቀዋል። የዩናይትድ ስቴትስ ባለሥልጣናት የአውሎ ነፋስ ወጀቡ ቢያንስ በአምስት ክፍለ ግዛቶች በአርካንሳ፣ ኤሊኖይ፣ ኬንታኪና ቴነሲ ከፍተኛ ጉዳት ማድረሱን ተናግረዋል። ከፍተኛ ጉዳት በደረሰባት በቴነሲ ክፍለ ግዛት በአርካንሳስ የአረጋውያን መንከባከቢያ ውስጥ የሚገኝ አንድ ሰውን ጨምሮ ሦስት ሰዎች የሞቱ ሲሆን ብዙዎቹ መቁሰላቸው ተነግሯል። የአውሎ ነፋስ ወጀቡ በበርካታ ድርጅቶችና ሕንፃዎች ላይ ውድመት ማድረሱም ተዘግበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ቅዳሜ እንግሊዝ ሊቨርፑል ውስጥ በተጀመረው የቡድን ሰባት አባል አገሮች የሚኒስትሮች ስብሰባ ላይ የተገኙ ሲሆን የእንግሊዙ የውጭ ጉዳይ ሚኒስትር ሊዝ ትረስም አገሮች በፀረ አምባገነንነት ላይ እንዲተባበሩ ጥሪያቸውን አሰምተዋል። የቡድን ሰባት አባል አገራት የውጭ ጉዳይ ሚኒስትሮቹ ሩሲያ በዩክሬን ድንበር አቅራቢያ እየገነባችው ስላለው ጦርና ስለ ኢራን የኒውክሌር ስምምነት እንዲሁም ስለ ሥልጣንን በኃይል ስለጨበጠው ማይነማር ወታደራዊ ኃይል እንደተነጋገሩ ተዘግቧል። ብሊንከን ከስብሰባው በተጨማሪ ከአውስትራሊያ፣ ጃፓን እና ጣሊያን የውጭ ጉዳይ ሚኒስትሮች ጋር እንደሚነጋገሩም ተመልክቷል። ከደቡብ ምስራቅ እስያ አገሮችም ጋር በአካል ተገናኝተው ለመምከር እንደ ኤሮፓ አቆጣጠር ከታህሳስ 19 እስከ 17 ድረስ ወደ ኢንዶኔዥያ፣ ማሌዥያ፣ ታይላንድና ሐዋይ እንደሚያመሩም ተዘግበዋል። የኢራን ፕሬዝደንት ኢብራሂም ሬሲ አገራቸው ከዓለም ሀያላን አገራት ጋር ቬና ውስጥ እያደረገችው ያለችው የኒውክሌር ድርድር ከልብ ዋና አጽንኦት ሰጥታ የምታከናውነው መሆኑን ገለጹ ሲል የኢራን ዜና አገልግሎት አስታወቀ። በዩናይትድ ስቴትስና በኢራን መካከል እንደ ኤሮፓ አቆጣጠር በ2015 ተደርሶበት የነበረውን ስምምነት እንደገና ለማደስ የተጀመረው ውይይት ኦስትሪያ መዲና ቪየና ውስጥ እየተካሄደ ነው። ድርድሩ እየተካሄደ ያለው ኢራን በቀጥታ ከዋሽንግተን ጋር መነጋገር ባለመፈለጓ በሁለቱ መካከል ወዲያና ወዲህ በሚያሸማግሉ የፈረንሳይ፣ እንግሊዝ፣ ጀርመን፣ ሩሲያና ቻይና ዲፕሎማቶች አማካኝነት መሆኑን የሮይተርስ ዘገባ አመልክቷል። ስማቸውን መግለጽ ያልፈለጉ አንድ የአውሮፓን ምንጭ ጠቅሶ ሮይተርስ እንደዘገበው ኢራን ባለፈው ሰኔ የተቋረጠው ድርድር እንዲቀጥል መልካም ፍላጎት አሳይታለች። ዩናይትድ ስቴትስን ጨምሮ በሀያላን አገሮችና በኢራን መካከል ተደርሶበት የነበረው ስምምነት እንዲፈርስ የተደረገው በቀድሞ ፕሬዚደንት ትራምፕ ዘመን አስተዳደር መሆኑ ይታወሳል። ስምምነቱ ኢራን የኒውክሌር ጦር መሳሪያ ላትሰራ፣ ሌላው ዓለም ደግሞ በአጸፋው የጣለባትን የምጣኔ ሀብት ማዕቀብ እንዲያነሳላት ነበር። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 2 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። በሶማሌ ክልል የተከሰተው ድርቅ አድማሱን ማስፋቱና አብዛኞቹ የክልሉ ዞኖች የድርቁ ተጎጂዎች መሆናቸውን ክልሉ አስታውቋል። በዚህም ሁለት ነጥብ አራት ሚሊዮን ሕዝብ ቀጥተኛ ተጎጂ መሆኑን እና ለእንስሳት መኖ በርካቶች ቀያቸውን ለቀው በመሄዳቸው አንድ መቶ ሺህ ህፃናት ትምህርት ማቋረጣቸውን የክልሉ የአደጋ ስጋት ስራ አመራር ቢሮ አስታውቋል። ድርቁ እስከ መያዝያ ሊቀጥል እንደሚችልም ተነግሯል። አዲስ ቸኮል ተጨማሪ አለው። በሶማሌ ክልል በዳዋና ሊበን ዞኖች ተከስቶ የነበረው ድርቅ አብዛኞቹን የክልሉ ዞኖች ማዳረሱን የሶማሌ ክልል አስታወቀ። የክልሉ አደጋ ስጋት ስራ አምራር ቢሮ ምክትል ኃላፊ አቶ ሳዲቅ አብዱል ቃድር ለአሜሪካ ድምፅ እንዳስታወቁት በድርቁ የተነሳ ከ6200 በላይ ቁም እንስሳት ህይወት ማለፉንም ተናግረዋል። መጀመሪያ ድርቁ ስቲ ወደ ዳዋና ሊበን ዞን አካባቢ ነው የጀመረው። ከዛ ያስፋፋ ወደ ክልሉ ሙሉ ለሙሉ አሁን ከፋፈንና ሽኒሌ ወይ ሲቲ ዞን በስተቀር ሌሎች ዘጠኞች ዞኖች ያሉትን ወረዳዎች ሙሉ ለሙሉ ያው የድርቁ ክስተት ተሸፍነዋል እና እስከ ዛሬ ወደ ሰባ ስምንት ወረዳ የሚሆኑትን በአስር ዞን ውስጥ ያሉትን ከፍተኛ የውሃ መጠጥ እጥረት ላይ ናቸው ያሉት የሚኖሩት ሕዝብ፣ በዛም ያው እንደገለጽ ወደ እንስሳት አካባቢ ሲባል ደግሞ የእንስሳት ሞቱም እስካሁን የቁም እንስሳት ተብሎ የሞቱት የታወቀ ወደ ስልሳ ሁለት ሺ ሶስት መቶ ሰባት የሚሆኑት እንስሳዎች ናቸው። ድርቁ ያስከትለውን ጉዳት ለመቀነስ በርካታ የክልሉ አርብቶ አደሮች የተሻለ እንስሳት መኖ ወደሚገኝበት የፋፈን ዞን እና ሌሎችም አካባቢዎች በመንቀሳቀሳቸው ከስድስት መቶ በላይ ትምህርት ቤቶች ላይ ይማሩ የነበሩ ከአንድ መቶ ሺ በላይ ተማሪዎች ትምህርት ለማቆም መገደዳቸውን አስታውቀዋል። በዛም ከፍተኛ ጉዳት ያደረሰው አካባቢ ኤዲ ኢንፎርማል ትምህርት ቤቶች የነበሩትን ሲሄዱ የነበሩት ተማሪዎች ያው ሶማሌ ላይፍ ስታይል ነው ያው ኢሚግራንት ስለሆኑ ከቦታ ቦታ ስለሚንቀሳቀሱ ስለሚንቀሳቀሱ ወደ አንድ መቶ ሺህ ገረማ የሚሆኑት ልጆች ከትምህርት ቤት ወጥተዋል እና ድሮፖት ሆነዋል። እነዚህም ወደ ስድስት መቶ ሰባት የሚሆኑትን ስኩሎች ሙሉ ለሙሉ የተዘጉትና ግማሽ እንደ መጀመሪያው ትምህርት እየሰጡ አይደሉም እና ወደ ስድስት መቶ ሰባት አፌክቴድ ስኩሎች ሆነዋል። ከዚህ በተጨማሪ በሰባ ስምንት ወረዳዎች የሚኖሩ ሁለት ነጥብ አራት ሚሊዮን የክልሉ ነዋሪዎች የድርቁ ተጎጂ መሆናቸው ነው አቶ ሳዲቅ የሚናገሩት። ከእነዚህም መካከል በድርቁ የተነሳ የምግብ አቅርቦች ችግር ላጋጠማቸው ስልሳ ሁለት ሺህ የክልሉ ነዋሪዎች የእርዳታ ለመቅረቡን አቶ ሳዲቅ ተናግረዋል። ክልሉ ድርቅ ያስከተለውን የእንስሳት ሞት ለመቀነስ ከሀያ ሺህ በላይ እስር የእንስሳት መኑና ውሃ ማቅረቡንም ምክትል ቢሮ ኃላፊው አክለው ተናግረዋል። ደብሊዩ ኤፍ ፒ ሰርተን ወደ ስልሳ ሁለት ሺህ የሚሆኑትን ሰዎች በዳዋ ዞን አካባቢ ምግብ ለማቅረብ ስራ ተሰርተዋል። ና አሁን ፓይፕላይን ነው ምግብን እየቀረብላቸው ነው፣ እንደነገርኩ ከአሁን በፊትም የእንስሳት መኖ ደግሞ ወደ ሀያ ሺህ የሚሆኑ ፋይሎች የእንስሳት መኖ የሚሆን ያው ኦልሪ ተቀርበዋል። ና ለህዝቡም ተከፋፈለዋል። ከዛ ውጭም ደግሞ ሶማሌ ክልል ውስጥ ያሉትን የተለያየ ህዝቡም አት ኮሚኒቲ ሌቨል ተደራጅቶ የሚሰራ ስራዎችም አሉ። እነሱም ውሃ አቅርቦት እንዲያደርጉ ዝግጅቶች ተደርጓል። ና አንዳንድ ወረዳዎች አሁን ኦሬዲ በኮሚኒቲ ሌቨል ሪስፖንስ ውሃ እያቀረቡት ነው ያሉት። በማህበረሰብ ደረጃ ከአንድ ወር በፊት የሶማሌ ክልል ካቢኔት ድርቁን ለመከላከል ሁለት መቶ ሚሊዮን ብር በጀት ያጸደቀ ሲሆን ከዚህ መካከል አንድ መቶ ሚሊዮኑ ጥቅም ላይ መዋሉን ነው አቶ ሳዲቅ የገለጹልን። ድርቁን ለተከሰተባቸው ሰባ ስምንቱም ወረዳዎች በነፍሰ ወከፍ አንድ ሚሊዮን ብር ተሰጥቶ ወረዳዎቹ በቦቴ ውሃ እንዲያቀርቡ እየተደረገ ነው ብለዋል። የከፋ ድርቅ ላለባቸው የተወሰኑ ወረዳዎችም ተጨማሪ ድጋፍ ሊደረግ መታሰቡን ነው ምክትሉ ቢሮ ኃላፊው የተናገሩት። የአዲስ አበባ ከተማ አስተዳደር ከሁለት ቀን በፊት ለድርቁ ተጎጂዎች ድጋፍ የሚሉ 50 ሚሊዮን ብር ድጋፍ ማበርከቱን የተናገሩት አቶ ሳዲቅ በውጭ የሚኖሩ የክልሉ ተወላጆችም ተመሳሳይ ድጋፍ ለማድረግ እየተንቀሳቀሱ መሆናቸው መረጃ እንዳላቸው ተናግረዋል። የፌዴራል የአደጋ ስጋት ስራ አመራር ኮሚሽንም ስለ ችግሩ ዝርዝር መረጃ እንደተሰጠውና ና ምላሹ እየተጠበቀ መሆኑን አቶ ሳዲቅ ጨምረው ተናግረዋል። የሶማሌ ክልል ዝናብ የሚያገኙ በበልግ ና በመሩ ወቅቶች በመሆኑ ከአራት ወር በኋላ ሚያዝያ ላይ የበልግ ወቅት እስከሚገባ ድረስ ድርቁ ይቀጥላል ተብሎ እንደሚጠበቅ የአየር ንብረት ትንበያዎችን ጠቅሰው አቶ ሳዲቅ ተናግረዋል። ለዚህም የሚመለከታቸው አካላት በሚችሉት ሁሉ ድጋፍ እንዲያደርጉ ነው ጥሪ ያቀረቡት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንወስዳችኋለን። ከዚሁ ከድርቅ ጋር የተያያዘ ዘገባ ነው። ወደ ቦረና ነው የሚወስደን። ቦረና ዞን ላይ የተከሰተው ድርቅ በዱር እንስሳት ሀብት ላይ ጉዳት እያደረሰ መሆኑን የቦረና ብሔራዊ ፓርክ ኃላፊ አቶ ንጉሴ ዋታ ለቪኦኤ ተናግረዋል። የኦሮሚያ የደንና ዱር እንስሳት ሀብት ድርጅት ደግሞ ጉዳቱን ለመቀነስ ድጋፍ እያፈላለገ መሆኑን አስታውቋል። ገልሞ ዳዊት ተጨማሪ ያለው ላለፉት ሁለት ተከታታይ የዝናብ ወቅት በቦረና ዞን ያልዘነበው ዝናብ አሁንም በዞኑ ላሉት የዱር እንስሳት ሀብት ስጋት ሆነዋል። አቶ ንጉሴ ዋታ ነገው የቦረና ብሔራዊ ፓርክ ኃላፊ ድርቁ በእንስሳት ሀብት ላይ እያደረሰ ነው ያሉትን ጉዳት እንዲህ ያስረዳሉ። ቦረና ፓርክ ያለው ሁኔታ እንደየዞኑ ቢለያይም በተለይ ከርከሮ በብዛት የሚገኝበት አካባቢ በዚህ ድርቅ ተጎድቷል። በተጨማሪም ሁለት አይነት የሜዳ አህዮች በዚህ አካባቢ በስፋት ይገኛሉ። እነዚህም በበጋው ከተጎዱት ውስጥ ናቸው። በሌላ በኩል ደግሞ በሳሊት በኩል ባለው የፓርኩ ዞን የተለያዩ በቦረና ብቻ የሚገኙ አእዋፍ እዚህ ናቸው። ለዚህም አሁን ፓርኩን የሚያስተዳድረው የኦሮሚያ የደንና ዱር እንስሳት ሀብት ድርጅት የተቻለውን እያደረገ ነው። ሆኖም ግን ይህ በቂ አይደለም። ድጋፉ ከሌላም ሀገር ቢታለው። አቶ ንጉሴ እስካሁኑ በፓርኩ በድርቅ የሞቱት የዱር እንስሳት አሃዝ ይፋ ባያደርጉም በርካታ አራዊቶች በግጦሽ ሳር እጥረት እየተቸገሩ ናቸው ብለዋል። እንደሚታወቀው በሀገራችን እንኳን የዱር እንስሳትን ሰውን፣ ራሱ መርዳት በጣም አስቸጋሪ ነው። ምክንያቱም ስለ ዱር እንስሳት ጥቅም በሀገራችን ያን ያክል ግንዛቤ የለም። ስለዚህ ነገርም ትናንት እንዲሁም ዛሬ ከተዋቀረው ኮሚቴ ጋር ምክክር ስናደርግ ነበር። በእስካሁኑም የፓርኩ ሰራተኞች እና የዞኑ አስተዳደር እንዲሁም የአካባቢው ማህበረሰብ ናቸው ውሃ እያቀረቡ ያሉት እንጂ ማንም የሳርም ሆነ የውሃ ድጋፍ ያደረገ የለም። አቶ ንጉሴ በተለይ የቦረና ብሔራዊ ፓርክ በአርብቶ አደር አካባቢ የሚገኝ በመሆኑ በተለይ በመጋዶ በያበሎና በሌሎች አካባቢዎች የዱር እንስሳት በአርብቶ አደሮች ከብቶችና ግመሎች ላይ እሳቸውንም አክለው ገልጸዋል። የኦሮሚያ ደንና ዱር እንስሳት ጥበቃ ድርጅት የቦረና ብሔራዊ ፓርክን ጨምሮ ሶስት በቅርብ የተቋቋሙትን ፓርኮችን ያስተዳድራል። አቶ አራብ ሳረጋሳ የድርጅቱ ዋና ዲሬክተር ናቸው። እጋ ጉዳዩ የሚመለከታቸው የአስተዳደርም ሆነ ሌሎች አካላት እንዲሳተፉበት እያደረግን ነው። መኖና የመጠጥ ውሃም እንዲቀርብ እየተሰራ ነው። እኛም የተቻለንን እያደረግን ነው። በተለይ ውሃን ለማቅረብ ጀኔሬተር ስለሚያስፈልግ ያንን እኛም በማቅረብ ላይ ነን። አሁንም ዝናብ ካልዘነበና በጋው የሚረዝም ከሆነ ጫናው ከዚህም ሊበረታ ይችላል። ስለዚህ የሚሰሩ የድጋፍ ስራዎች የዱር እንስሳትንም ያማከሉ እንዲሆኑ እየሄድንበት ነው። አቶ ረጋሳ በኦሮሚያ ያሉት ፓርኮች የጎብኚዎች መዳረሻ ለማድረግ የመሰረተ ልማት ዝርጋታ እንዲሁም የማስታወቅ ስራ ይቀራል ካሉ በኋላ ድርጅታቸው ይህንን ለማሟላት እየሰራ መሆኑንም አስገንዝበዋል። በቦረና ዞን ያለው የቦረና ብሔራዊ ፓርክ በ1978 ዓ ም መቋቋሙን እንዲሁም በስምንት የዞን ወረዳዎችና ጎረቤት አገር ኬንያ ጋር ድንበር የሚጋራ መሆኑን የፓርኩ ኃላፊ አቶ ንጉሴ ዋታነገው ለቪኦኤ ገልጸዋል። ለአሜሪካ ድምፅ ክልሙዳዊት ከአዳማ። አስተጋቢዎቻችን እናመሰግናለን። ወደ ሌላ ተከታዩ ዘገባችን እንውሰዳችሁ። ድሬዳዋና ቆሎጂ መጠለያ ውስጥ ከአራት ዓመታት በላይ መቆየታቸውን የተናገሩ ተፈናቃዮች ተቋቁመው ራሳቸውን እንዲችሉ አለመደረጉን በመግለጽ ቅሬታ አሰምተዋል። የመንግስት ባለስልጣናት ድሬዳዋ የነበሩ ተፈናቃዮችን ማቋቋማቸውን ቢናገሩም ተፈናቃዮቹ ግን ተደርጓል የሚባለው ድጋፍ በቂ ያለመሆኑን አመልክተዋል። በሌላ በኩል ሶማሌ ክልል ውስጥ ባለፈው ዓመት የተከሰተው የጎርፍ መጥለቅለቅና የዘንድሮ ድርቅ በመደራረባቸው ክልሉ ያለውን ጥሪት እንዳማወጠጡበት አመልክቷል። አዲስ ቸኮል ሰፋ ያለ ዘገባ አለው። ከአራት ዓመት በፊት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ተከስቶ በነበረው ግጭት ምክንያት ከኦሮሚያ ተፈናቅለው ድሬዳዋ ሚሌኒየም ፓርክ ውስጥ የተጠለሉ ዜጎች እንዲቋቋሙና ራሳቸውን እንዲችሉ የሚያደርጋቸው ድጋፍ እንዳልተደረገላቸው ለአሜሪካ ድምፅ ተናግረዋል። የተፈናቃዮቹ ኮሚቴ አስተባባሪ እንደሆኑ ይነገሩን ፖኮር ሀሰን የተባሉ ተፈናቃይ ከተጠለሉበትም እንዲለቁ መጠየቃቸውን ተናግረዋል። አረቱ አመት እኛ መጀመሪያ ያለንበትበት ቦታ ያው ችግር ተፈጠረ። ሰላማትን ወደዚህ ወጣን። ስንመጣ ደግሞ ያው አንድ ቦታ እዚህ አንድ ምልምበርኬ ና እዚህ ወጣት ማዕከል ሁለት ግሩፕ ሆነን ቦታው ስላልበቃ ነው ወደላይ። አረት አመት ሙሉ ቆይተን ነበር ከዛ አሁን ነገ ተነጎዳይ ነገ ተነጎዳ ቁም ነገር እናደርጋለን እያሉ እያሉ አመት አራት አመት ሙሉ ቆይተን ነበረ። አሁን ግማሻችን ተወስዷል ወደ የተለያየ ባጆች እዚህ ወደ ሽኒሌ ወደ ሙሉ የሚባል ወደ አውባሬ የሚባል ብዙ ወጥ ቦታ እየተወሰደ ነው። የሚወሰድ ደግሞ እስካሁን እኛ ቁም ነገር ያላገኘ ነው ነገር የለ። ቦታ ብቻ ተሰጠን ለግማሻችን። ግማሹም እዚህ ቀርቶ የድርጅት ሊቀቁ ቦታው እያሉ እኛን ላቃለን ቦታ ነስቱን እያለ ግማሹ ቦታ መሬቱ አልበቃም ብሎ መንግስት እጅ እየጠበቀ ነው። ከቅርብ ጊዜ ወዲህ የምግብም የንጹሕ ውሃም ሆነ የህክምና አገልግሎት በአግባቡ እንደማያገኙም የተናገሩ አሉ። በሌላ በኩል ግን ድሬዳዋ የሚገኙ ከአራት ሺህ በላይ ተፈናቃዮች ከመጠለያ ወጥተው ራሳቸውን እንዲችሉ ተደርጓል ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሀመድ በፌስቡክ ገጻቸው ላይ አስፍረዋል። በድሬዳዋ ሚሊኒየም ፓርክ መጠለያ ቆይታው የዩኒቨርሲቲ ትምህርቱን ተከታትሎ መመረቁን የሚናገረው ኤልያስ ዴቶ መንግስት እሱን ጨምሮ ለ527 አባወራዎች ቦታ ሰጥቶ ጄደኒ በተባለ ቦታ መኖር መጀመራቸውን ይገልጻል። የት ነበር ተፈናቅለ መጣ? ከመታራ ስንት አመት ቆየ? ድሬዳዋ መጠለያ ከም አራት አመት። አሁን የት ነው ያለው? ጄደኒ ጄደኔ የሶማሌ ክልል መንግስት የሰራው ቦታ ነው። ቤት አልተሰራም ግን፣ እኛ ነው እዛ ጋር እዛ ሄደን ማለት ነው። በኛ ሸራ ማለት ነው። በኛ ሸራ ነው የተሰራ እንጂ እነሱ ገና ቤት አልተሰራም። ግን ቦታ ተሰጥተዋል። ቤት ተሰርቶላቸው የሄዱ ሰዎች የሉም፣ አየልም። ገና ኮንትራት ወስዶ ገና ይሰራል መሰለኝ፣ ግን እስካሁን ግን የእኛ ጋር አልመጣም። ወደ ጄደኔ ከተመሩት ውጪ አውበሬና ራሱ ወደ ተባሉ ሌሎች ቦታዎችም እንዲሄዱና በየጎሳቸው እንዲሰፍሩ የተደረጉ ሌሎችም ድሬዳ ሚሊኒየም ፓርክ ውስጥ ተጠልሎ የነበሩ መኖራቸውን ነው መረጃ ያመለክታል። ሆኖም ከመቶ በላይ አባወራዎች ዛሬም ድሬዳዋ ሚሊኒየም ፓርክ ውስጥ ተጠልለው የሚገኙ ሲሆን አብረዋቸው የነበሩት ሰዎች ወደ ተለያዩ ቦታዎች ሄደው እንዲሰፍሩ ከተደረገ በኋላ የምግብና የንጹህ አቅርቦት እንዲሁም የጤናና ሕክምና አገልግሎቶች የቀነሱባቸው መሆኑን ገልጸዋል። ከኦሮሚያ ተፈናቅለው ድሬዳዋ ተጠልለው የነበሩት ወደ ቅድሞ አካባቢያቸው መመለስ እንደማይፈልጉ የተፈናቃዮች አስተባባሪ አቶ ቦቀር ሀሰን ተናግረዋል። መጡበት እየተመለሰ የለም። ጠቃላይ የመጡበት ቦታ እየተመለሰ የለም። ቤት ተሰርቶ ስጥ የተሰራ የለም። አንድ እዚህ ወደ መጋለዓት የሚባለው ከውርሱ ወደዛ መሰረት ጀምሮ ቤቱም ሳያልቅ ከሶስት አመት በፊት ወስዶት ነበር። የመንግስቱ ልክ ቤቱን ጀማምሮት ለመቶ አባወራ ቤቱም ሳያልቅ በማእከል ቆመ። ቤቱም ደግሞ አሁን እየፈራረሰ እየፈራረሰ ከጠቅሞች ሆነ። ድሬዳዋ የሚገኙ ተፈናቃዮች ቁጥር በአጠቃላይ አራት ሺህ አንድ መቶ እንደሚሆን የሶማሌ ክልል ባለስልጣናት ይናገራሉ። ከዚህ ሌላ ከባቢሌ ከተማ አልፎ በሚገኘው ቆሎጂ መጠለያ ደግሞ 16,000 ተፈናቃይ አባወራዎች እንደሚገኙም ተገልጿል። እነዚህን ራሳቸውን በማስቻል ረገድ ምን ተደረገ ስንል ጠይቀን ነበር። እስካሁን የድሬዳዎችን የድሬዳዋዎችን 4,000 ተፈናቃዮች ጨምሮ ወደ 12,000 የሚሆኑ ሰዎች ከመጠለያ ወጥተው ራሳቸውን እንዲችሉ መደረጉን የሶማሌ ክልል አደጋ ስጋት ስራ አመራር ኮሚሽን ምክትል ኃላፊ አቶ አብዱል ፈታ ማሀመድ አብዴ ገልጸውልኛል። በዚህ ዓመትም 12,000 የሚሆኑ የቤተሰብ አባላት ያሏቸውን 2445 አባወራዎች መልሶ ለማቋቋም መታቀዱን እና ለዚህም የስዊዝ ልማት ኮርፖሬሽን የሚባል ድርጅት የገንዘብ ድጋፍ ለማድረግ መስማማቱን አቶ አብዱል ፈታ አመልክተዋል። መንግስት ማሰቡት የተለያዩ ቦታ ልከት ለማድረግ ነው። ያስብን የሆነ ዶኩመንት ያለ እቅድ አለ። ያ እቅድ ዱርበል ሶሉሽን የሚባል እቅድ አለ። ዩኤን እና የኢትዮጵያ መንግስት የተስማመ እቅድ ነው። ሪሶርስ ብቻ ነበር የምንጠብቀው። አሁን ባለፈው ሳምንት ስዊዝ ስስ የምትባል ስዊስ ዲፕሎመንት ኮፐሬሽን ኃላፊ መቶን ነበር እነሱ የሚተባበሩት በዛ መሰረት የምተባብሩ ድጋፍ አለ ያ ድጋፍ እስከ ሁለት ሺ አባውራ አምስተኛ ዓመታቸውን የያዙት ተፈናቃዮችን እስካሁን ማቋቋም ለምን እንዳልተቻለ የተጠየቁት አቶ አዶልፈታ ክልሉ አሉበት ያሉትን ችግሮች ዘርዝረዋል። አንደኛው ይሄ ኦሮሚያ መንግስት የወሰዱት ጊዜ ለእነሱ ተፈናናጆች የተቋቋሙት የባለፉ የነበረ መንግስት ነው። እኛ ጋር አሁን በሶስት አመት ውስጥ ነው አዲሱ። በዚህ ሶስት አመት ውስጥ ሪሶንስ አንሳር ነው። አንደኛው ችግሩ አሁን የተመለከተ ነገር ነው። ክልሉ እንደሚታወቀው

ስራ እያስቆየ በቀጣዮቹ ሶስት ዓመታት ግን ሁሉንም ለማቋቋም እቅዳቸውን ኃላፊ ጠቁመዋል። ከድሬዳዋ እራሳቸውን ችለው ተቋቁሟል ስለተባሉትም እንዲህ ብለዋል። አንደኛውን ነጥቡ ይሄ ቤት አላለቁም። ሶስት ዓመት ልክ ለውጥ ስመጣ ነው ቤቶች የተሰሩት። እቅዳቸው ሶስት ቦታ ሁለት ሁለት መቶ አንድ ቦታ አንድ መቶ ቤት ለመስራት ሁለት ቦታ ደግሞ ሁለት ሁለት መቶ ቤት ለመስራት ነበር ያሉ ግን የኮንትራክት ችግር የኛ ችግር እና ያ የዞኑ እና የወረዳ አሰራር ችግሮች ነበረ። ትንሽ ጊዜም ስለሄደ ገንዘቡ የኢትዮጵያ ኤክስቼንጅ ምክንያት የወሰዱበት ኮንትራክት እና ማቴሪያል ዋጋው ተሳውግስ ዋጋ የተለያየ ሆነና እና የሱፐርፊሽን ጉዳዮች የተረ ነገሮች ነበር የተገኘ።

መሬት ምግባቸው በመደኛ ምግብ እና ሲህሉት ሌላ ድጋፍ ምግቦቹም እየተሰጠ አለን። በቴምበር ሸልተር እነዚህ ሸልተሮች ደግሞ ተሰርተዋል። በውሃ በኩል ጤና በኩል ደግሞ ወረዳ እየደገፉ ናቸው። አሁን ቤት ተሰጧቸው በተለያዩ አካባቢዎች የሰፈሩ ተፈናቃዮች ራሳቸውን የሚችሉባቸው የድጋፍ እቅዶች መኖራቸውንም አቶ አብዱልፈታ ይናገራሉ። በሌላ በኩል አሁን ድረስ ድሬዳዋ ሚሊኒየም ፓርክ ውስጥ የሚገኙ ወደ መቶ አባወሮችም ወደ ሸበሌ ዞን እንዲሄዱ እንደሚደረግ አቶ አብዱልፈታ ተናግረዋል። የተፈናቃዮቹ አስተባባሪ አቶ አቦቆርም ተፈናቃዮቹ ከድሬዳዋ ወደ ሸበሌ ዞን የሚወስዳቸው መጓጓዣ እየተጠበቀ መሆኑን አረጋግጠውልናል። የምግብና ንጹህ መጠጡ አቅርቦት መጓደልም በቅርቡ ወደ ሸበሌ ዞን ይሄዳሉ በሚል ታሳቢ አቅርቦቱ እንደቀድሞ ባለመላኩ መሆኑን አቶ አብዱልፈታ ይናገራሉ። ከአራት ዓመት በፊት በኦሮሚያ ና ሶማሌ ክልሎች አዋሳኝ አካባቢዎች ተፈጥሮ በነበረው ግጭት ሳቢያ ከተፈናቀሉት መካከል ጅጅጋ ከተማ አቅራቢያ ከምትገኘው የኦሮሚያ ጭናክሰን ከተማ ተፈናቅለው የነበሩት 3600 የሚሆኑት ግን ወደ ከተማይቱ መመለሳቸውን የክልሉ ርዕሰ መስተዳደር አቶ ሙስጠፋ መሀመድ የፋይ ገጽ ላይ የወጣው መረጃ ያመለክታል። በግጭቱ ኦሮሚያ ክልል አንድ ሚሊዮን የሚሆኑ፣ ሶማሌ ክልል ደግሞ 660 ሺ አካባቢ ቁጥር ያላቸው ተፈናቃዮችን ማስተናገዳቸውን ሲገልጹ ነበር። ይሁንና አብዛኞቹ ተፈናቃዮች በሁለቱ ክልሎች ድንበር አካባቢ የሚገኙ አርሶ አደሮች ና አርብቶ አደሮች በመሆናቸው ግጭቱ ሲቆም ወደ ቀድሞ መጠለያቸው ለመመለስ ብዙ አልተቸገሩም። በከተሞች ና ከድንበር አካባቢ ከራቁ አካባቢዎች የተፈናቀሉት ግን ወደ መጠለያ ሰፈሮች ለመግባት ተገደው ነበር። የኦሮሚያ ክልላዊ መንግስት እነዚህን ተፈናቃዮች በልዩ ልዩ የክልሉ ከተሞች ና በአዲስ አበባ ሲያሰፍሩ፣ ሶማሌ ክልል ግን መጠለያ ከግቡ ተፈናቃዮች መካከል አብዛኞቹን በተለያዩ እክሎች ምክንያት ራሳቸው ማስቻል እንደተሳነው ይገልጻል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ ደግሞ አት ቪኦኤ አማሃሪክ ብላችሁ ስርጭታችንን በቀጥታ መከታተል ትችላላችሁ። በትዊተር ሃሽታግ ቪኦኤ አማሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14፣ አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሮ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ሜል አድርጉልን። ያስተናግድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው ክፍል የመጀመሪያ ዝግጅታችን ከማለፋችን በፊት የቡዛየሁ ደምሴን የህልሜ ንግሥት የተሰኘውን ሙዚቃ ልጋብዛችሁ።

ዘገባችንን ውሰዳችሁ ወደ ግዛቲቱ ያደረጓቸውን ተደጋጋሚ ጉብኝቶችና ታይዋንን ወደ ዩናይትድ ስቴትስ ምክር ቤትና ባይደን ወዳዘጋጁት የዲሞክራሲ ጉባኤ መጋበዝን ጨምሮ ሪፐብሊካንና ዲሞክራት የምክር ቤት አባላት በያዝነው ዓመት ታይዋንን በይፋ መቀበላቸውን የሚያሳዩ ድርጊቶች እየወጡ ነው። አሉላ ከበደ በአሜሪካ ድምፅ የተጠናቀረውን ዘገባ እንደሚከተለው ያቀርበዋል። ባለፈው የሰኔ ወር ከሪፐብሊካንና ከዲሞክራት ፓርቲ የሆኑ እንደራሴዎች ታይዋንን መጎብኘታቸው፣ ሕግ አውጪዎቹ ወደ ደሴቲቱ ግዛት ካደረጓቸው ጉዞዎች ይህ አንዱ ብቻ፣ ለራስ ገዟ ዲሞክራሲያዊት ግዛት ያላቸው ድጋፍ ማሳያ ተደርጎ ተወስዷል። ከዚያ ጉብኝትም ወዲህ ዩናይትድ ስቴትስና ታይዋን በንግድና መዋዕለ ነዋይ ፍሰት ላይ ያተኮሩ በርካታ ውይይቶችን አድርገዋል። ታይዋን ቀድሞውንም ለዩናይት ስቴትስ ካስሩ ዋና ዋና የንግድ ሸሪኮቿ አንዷ ስትሆን ባለሥልጣናቱ ታዲያ ከታይዋን ጋር ከዚህም የቀረበ የንግድ ቁርኝት እንዲፈጠር ለማድረግ ነው ጥረታቸው። ሆዜ ፈርናንዴስ የዩናይት ስቴትስ ረዳት የውጭ ጉዳይ ሚኒስትር ናቸው። የምርቶች አቅርቦት ሰንሰለትን ምጣኔ ሀብታዊ ተጽዕኖና ጫናን በሚመለከቱ የሳይንስና ቴክኖሎጂ ልውውጦችን እንዲሁም የሕዝብ ለሕዝብ ግንኙነትና ኢኮኖሚያዊ ቁርኝታችንን በሚያጠናክሩ ለሁለታችንም ለዩናይትድ ስቴትስና ለታይዋን አስፈላጊ በሆኑ በርካታ ጉዳዮች ዙሪያ ተወያይተናል። ታይዋን የዓለማችን ግዙፉ የኮምፒውተር ቺፕ አምራች የሆነውና በእንግሊዘኛው ምህፃረ ቃል ቲኤስኤምሲ የተባለው ኩባንያ መቀመጫ ናት። አብዛኞች የታይዋንን የዲሞክራሲ ዘለቄታ ከዩናይት ስቴትስ የምርት አቅርቦት ሰንሰለት ዋስትና መረጋገጥ ጋር ያቆራኙታል። ሴት ጆንስ በስትራቴጂያዊ እና ዓለም አቀፍ ጥናቶች መካከል የዓለም አቀፍ ደህንነት ጥናት ፕሮግራም ከፍተኛ ምክትል ፕሬዚዳንት ናቸው። ታይዋን ነጻና ግልጽ ገበያ፣ ዲሞክራሲያዊ ስርዓት ነው የምትከተለው። መልካም የሚሰኝ ለንግድ ልውውጥና ለስራ አመቺ የሆነ ሁኔታ ነው ያላት። ከዚህ አንጻር የነጻና ዲሞክራሲያዊ ታይዋን መኖር ለዩናይትድ ስቴትስ በኢኮኖሚያዊም ሆነ በአጠቃላይ የተረጋጋ የአቅርቦት ሰንሰለት ዋስትና መረጋገጥ አስፈላጊ ነገር ነው። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ከቻይናዎቻቸው ፕሬዚዳንት ሺ ጂንፒንግ ጋር በርቀት በቪዲዮ አማካኝነት ካካሄዱት ስብሰባቸው በኋላ አስተዳደራቸው ታይዋንን ዩናይት ስቴትስ ለምታዘጋጀው ዓለም አቀፍ የዲሞክራሲ ጉባኤ መጋበዙ ከቻይና በኩል ከፍተኛ ነቀፌታ ቀርቦበታል። ዣው ሊዣን የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ መይፋ ሶዞ ዩናይትድ ስቴትስ ያደረገችው የሚያረጋግጠው ነገር ቢኖር ዲሞክራሲ የሚባለው መልክዐ ምድራዊ የፖለቲካ ዓላማዋን ማስፈጸሚያ ሰበብ ሌሎች ሀገሮችን የምትጫንበትና ዓለምን የምትከፋፍልበት መሳሪያ መሆኑን ነው። እንዲሁም የብቻ ጥቅሞቿ ማሟያ እና በዓለም ላይ ያላትን የበላይነት ለማረጋገጥ የምትጠቀምበት ዘዴ ነው። ቤጂንግ ታይዋን የሉዓላዊ ግዛቴ አካል ነች ትላለች። ታይፔ በበኩሏ ደሴቲቱን ግዛት ሉዓላዊነት አላት ባይናት። ተንታኞች እንደሚሉት ታዲያ የባይደን አስተዳደርም እስካሁን የዩናይት ስቴትስን የቀደመ የጸና አቋም የሚያንጸባርቅ ነው ይላሉ። ደሬክ ግሮስማን ብራንድ ኮርፖሬሽን የመከላከያ ጉዳዮች ተንታኝ ናቸው። The U.S. can recognize Taiwan as a democracy, but at the same United, United States la Taiwan democracy አጽንኦት የሰጡት ጉዳይ አንዲት ቻይና የሚለውን መርህና ዩናይትድ ስቴትስ ታይዋንን አስመልክቶ የምታራምደውን ፖሊሲ ያካተተውን ሶስት ገጽታ ያለውን ይፋ አቋም ብቻ ሳይሆን የታይዋን ግንኙነት ድንጋጌ የተባለውን የሕግ አንቀጽ ማርቀቅና ስድስቱ ዋስትናዎች የሚሰኙትን የውጭ ፖሊሲ መርሆችም ይጨምራል። ቻይና የደቀነችው ያልተቋረጠ የወታደራዊ ጥቃት ማስፈራሪያ ባለበት ታይዋን በፊንዋ ወታደራዊ አቅሟን ማጠናከሯን ቀጥላለች። የታይዋን ግንኙነት ድንጋጌ የተሰኘውን ህግ ተከትሎም ዩናይት ስቴትስ ለታይዋን የጦር መሳሪያዎች መቸብቸቧን አላቋረጠችም። ይህ በእንዲህ እንዳለ ዩናይትድ ስቴትስ ቻይና ታይዋንን በኃይል ከግዛቶቿ ለማዋሃድ የምታደርገው ጥረት ጨርሶ እንዳይሰምር ከልካይ ወይም አጋጅነት ያላቸውንና ዲፕሎማሲያዊ እርምጃዎች እየወሰደች መሆኗን የዋይት ሀውሱ የብሔራዊ ጸጥታ ጉዳዮች አማካሪ ጄክ ሱሊቫን የአገራቸውን አቋም በማንጸባረቅ ተናግረዋል። ተከታዩ ዘገባ እንውሰዳችሁ። አካል ጉዳተኞችን የሚረዳው የፈጠራ ባለሙያ ሳምዲዮ። ዝርዝር ዘገባውን ኤደን ገረመው ታስደምጠናለች። አዲስ አበባ ተወልዶ ያደገው ሳምሶን ማዕሎ በአሁኑ ሰዓት ነዋሪነቱ በዩናይትድ ስቴትስ ቨርጂኒያ ግዛት ነው። ብዙዎች ሳምዲዮ በሚለው ስሙ ያውቁታል። የወጣትነት ጊዜውን በፊልም ስራ ላይ ያሳለፈው ሳምሶን ከፊልሙ ጎን ለጎን የመኪናና የሌሎች ነገሮች ጥገና ላይና መካኒክነት ላይ አሳልፏል። ሳምሶን የፊልም ስራ ወይም ቀረጻ እንዴት እንደጀመረ እንዲህ ያስታውሳል። ወደ ካሜራ ስራ እንግዲህ የገባሁት ያው ካሜራ እንግዲህ ድሮ ያው በዘመድ በአንዳንድ ነገሮች እንግዲህ ፕሮግራም ሲደረግ ምናምን ማንሳት ደስ ይለኛል፣ እና በሱ የተያያዘ ነገር ሆኖ እንደዚህ የሚበሩ ነገሮች ማንሳት ይህ ነው በቃ ትንሽ ኢንክላይንድ ነበርኩ ለካሜራ ትንሽ ቴክኒካል ነገሮችን መሞከር አና ነገር ማድረግ ከዛ የካሜራውን ትምህርት ትንሽ ቴክኒካል ነገር እዛ ኬንያ ትንሽ ከሞካከርኩ በኋላ ኢትዮጵያ ከመጣ በኋላ ሰርግ ማንሳት የስብሰባዎች ማንሳት አንዳንድ ነገሮች ማድረግ ጀመርኩኝ። ለችግሮች መፍትሄ ማበጀት ሁለተኛው ባህሪው እንደሆነ የሚናገረው ሳምሶን ወይም ሳምዲዮ ገና በልጅነቱ ነበር ነገሮችን መጠገን የጀመረው። የመጀመሪያው ስራ ታዲያ በፊልም ኢንዱስትሪ ውስጥ ልዩ ቦታ የሚሰጠውና የሰዎችን እንቅስቃሴ አብሮ እየተንቀሳቀሰ ያለምንም የምስል መንቀጥቀጥ ለመቅረጽ የሚረዳው ስቴዲካም የተሰኘው የካሜራ ማንቀሳቀሻ እንደነበር ያስታውሳል። ለማንኛውም አዳጊ አገር እኛ ኢትዮጵያ የፊልም መሳሪያዎች በብዛት የሉም። ልግዛችን ብት በጣም ውድ ናቸው። በዩስ ዶላር ሲመነዘሩ በጣም ብዙ ነው ውድ ነው የሚሆኑት። ሙከራው እንግዲህ ይሳካ አይሳካ የሚለው ነገር የመሞከር ነገር ላይ ነበር ነው። ኢቭን ከአንዳንድ ጓደኞች ጋር ሳወራም ሬ ነገር አይቻልም ምናምን ይሉ ነበር። እና በቃ ሙከራዎች ነው። መጀመሪያ በእንጨት ሰራዋለው። ከዛ በኋላ እንደዚህ ከፍ ዝቅ የሚለው ነገር ሞክራለው ከዛ መጨረሻ ላይ ደግሞ ቲልትና ምንድን ነው ፓን የሚለው መካኒዝም፣ እሱን እሱን ለመስራት እሱም ሌላ ቻሌንጅ ነው። እሱም በእንትን የሰራውት በመኪና ዋይፐር ሞተር ሞዲፋይ አርጌ ጊር ሪዳክሽን ይባላል። አንድ ትልቅ ጥርስ ሲዞር ወደ ትንሽ ጥርስ ምናምን እንደ አርገን ስፒዱን እየቀነስኩኝ ምናምን አርጌ በጣም ሰክሰስፉሊ ጥሩ ሆነ እና ምንድን ነው ቡናና ጊዮርጊስ እግር ኳስ ሲጫወቱ ሞክረንበት ሁላ በጣም ጥሩ ነገር አነሳንበት። ሳምዲዮ ይህንን ስቴዲካም የተሰኘ መቅረጫ በዋናነት ለፈለሰፈው የስራውን ውጤት በኢሜይል በመላኩ የውጭ ሀገር የትምህርት ዕድሎችንም ማግኘቱን ይገልጻል። እንግዲህ ስቴዲካሙን መጀመሪያ ሲሰራው ሳይንስ ፊዚክስ ነገር አለው እና ሰውነት ላይ ታስሮ ወክ የምታደረግ ስታርጊ ስታደረጊ ስታብላይ ያደረጋል ሲስተሙን እና አያንቺን ወክ ሾኩን በደንብ ይዘው እና በደንብ ትንቀሳቀሻለች እና እሱን በሙከራ ሰርቸው ትዝ ይለኛል። ቱ ታውዝንትሪ ላይ ነው በፈረንጅ ልክ ሰክሰስፉል ሲሆን እና ስሞክርበት እና አና ነገሩ ስንቀርጽበት አሪፍ ሲሆን ጻፍኩለት ለጊያት ለኢንቨንተሩ፣ ስቴዲካም ኢንቨንት ያደረገው በኢሜይል ስጽፍለት ሶስት እያገብ ይጠየቀኝ። ምንድን ነው የሰራኸው? ምናምን ካለኝ በኋላ ሶስት ጥያቄ ጠየቀኝ። ይሄ አሁን ከተማርኩ በኋላ ማቃቸው ዳይናሚክ ባላንስ ምናምን ይባለዋል። እነሱ እነሱን ሲጠይቀኝ እኔ አላቅም አላቅም አላቅም። ሶስቱን ስመልስለት ትምህርት እድሉን ብታገኝ ትማራለህ ወይ ስቴዲካም አለኝ። አዎ አልኩኝ። ከዛ በኋላ ከብዙ ጊዜ በኋላ ናሚቢያና ሳውዝ አፍሪካ አስተማሪ፣ ከዛ እንዳልኩት ወደ አሜሪካን ሀገር ዋናውን አስተማሪ ከጊዜ በኋላ ነዋሪነቱን በዩናይትድ ስቴትስ ሲያደርግ የራሱን ጋራዥ በመክፈት በሚሰራበት ወቅት በዩትዩብ ላይ የተመለከታቸው ታጁ የተሰኘ ወጣትና የእናቱ ሕይወት ስላሳዘነው አዲስ የፈጠራ ስራ በመስራት ችግራቸውን ለመቅረፍ እንዳሳሰበው ይገልጻል። ያው ዩትዩብ ምናምን ስታይ ስለ ኢትዮጵያ ያሉት አንዳንድ የአካል ጉዳተኛዎች ወይ ደግሞ ስለ ኢትዮጵያ ኒውስ ስሰሚ የሆነ አንዳንድ ጊዜ የሚያሳዝኑ ነገሮች ይፈጠራሉ እና መጀመሪያ ታጁ የሚባል ለሱ ነው የሰራውለት። ታጁ ማለት ሀያ ሶስት አመት እናቱ በጀርባ የተሸከመችው እናት ነች እና ሀያ ሶስት አመት እናቱ ተሸክመው መጨረሻ ላይ ሀያ ሶስት አመት እንግዲህ ስትሸከመው እያረጀች እያደገ እሱ ነው ጉልበት እያጣች የምትሄድበት ነገር አለ እና እንዴት ነው እንደዚህ የሚሆነው የሚለው ነገር ብዙ ነው የከነክነኝና መስራት ፈለኩኝ እና ለሱ ለመስራት እኔ አሜሪካን ያለሁት እነሱ ኢትዮጵያን ያሉት ኢትዮጵያ አዲስ አበባም አለም፣ ያሉት ወልቂጤ የሚባል ቦታ ነው ያሉት። እነዚህ እንትን ስለ ጉዳቱ፣ ስለ ሰውነቱ፣ ስለ ቁመቱ ምናምን ማግኘት አለብኝ። እንደሱ ለማድረግ መደወል አለብኝ። እየደወልኩኝ ነው። ልኬቱን ቁመቱን፣ እግሩ ምናምን ካወቅኩኝ በኋላ ያው ታማሚነቱ ከጀርባው ጀምሮ እጁም እግሩም ነው ማይሰራው። ስለዚህ የምሰራለት ዊልቸር ያው ከስተማይዝ የሆነ ለሱ የሚሆን ዊልቸር ከሆነ ዊልቸር ብዙ ጊዜ ኔቸሩ ከሆነ ከፍ ያለ እንደ ወንበር ነገር ነው። እኔ ግን የምሰራለት በጣም ዝቅ ያለች ዊልቸር እና ትንሽ እንደዚህ ጋለል ብሎ የሚሄድበት ዲዛይን ያደረኩት መጀመሪያ እዛ ከሰራሁለት በኋላ ሁሉ ነገር ካረኩ በኋላ መጨረሻ ላይ ደግሞ ሶላር አረኩት። ጣራውን እዚህ ነው እንደ ፀሐይ መከላከያም አደሳይም ታይም ደግሞ ፓወር ጀነረት የሚያደርግ ለወንበሩም እንደዚህ ኢንክላይን እንዲያደርግ አክቼተር ከውስጥ አደረኩለት። ወንበሩ ከፍና ዝቅ ይላል፣ እንደዚህ እንደዚህ ይላል ወንበሩ። እሱን በባትሪው ፓወር የሚያደርገው አክቼተሩም ፊድ የሚያደርገው ሶላር ፓወሩ ነው። እሱን አድርጌ ሰራውለት። ስቲል ማኒቨር ማድረግ በእጁ እንደዚህ መንዳት ስለማይችል እናትየ ነች የምትገፋው። ለእናትየው በቁመቷ አድርጌ ሁሉ ነገር ሰራውላቸው። ከዛ አንድ ወዳጃችን ከካሊፎርኒያ የሚኖር ልጅ አንተ ከሰራ እኔ ደግሞ ክፍያውን የትራንስፖርትም እልካለሁ ምናም ብሎ ላክንለት። ያው እንግዲህ እስካሁን የተጠቀሙበት ነው። የታጁ እናትና የታጁ ደስታ ደግሞ በዚሁ በጀመሪያው በጎ ስራ ላይ እንዲበረታ እንዳደረገው የሚገልጸው ሳምሶን ለሌሎች ሰዎችም ተመሳሳይ አገልግሎት የሰጠ ሲሆን በቅርቡ ደግሞ ጎህ የተሰኘች ለአካል ጉዳተኞች ጥቅም ላይ የምትውል አንድ ሰው መጫን የምትችል ተሽከርካሪም መስራት ችሏል። በጣም ከባድ ነው። በጣም ከባድ ነው። አንደኛ ታጁ ማለት መናገር አይችልም። እናቱን ነው ብዙ ጊዜ ማዋራት እና ሳሚ ነው ምናምን ትለዋለች። እንግዲህ መቼ ነው የሚላከው? ይላል ገባሽ። ውልቼር እንደሚሰራለት ያውቃል ምናምን እና በቃ ኤክሳይትድ ሆኗል፣ ጓጉቷል። ከዛ ልክ ሲያየው ከዛ ከቤቱ ከሳሎኑ ወጥቶ። ሄዶ በቃ ቁጭ ሲልባት ይዛት እና እንደዚህ እንደዚህ ሲያደርጋት እንደው ደስ ሲለው ማየት ከምንም በላይ በገንዘብ የሚተመን ደስታ አይደለም። በጣም ከባድ ነው። በጣም በጣም ከባድ ነው። እንግዲህ በቀጣዩ የመጣው ባይደወይ በየሳምንቱ በየሳምንቱ አንድ ሰው ምናምን ይደውሉልኛል እንደዚህ አካል ጉዳተኛ የሆነ ከዚህ ለምን አንድ እንደዚህ ስሰራ ያው ይመስለኛል አንዳንዶቹ መካኒክ የመኪና ስራ ምሰራ አይመስላቸውም፣ እና ኤንጂኦ ምናምን ያለኝ ይመስላቸዋል መሰለኝ። ይደውሉኛል፣ ኮንታክት ያደርጉኛል እና ግን እንደዚህ ደግሞ አሁን የጎህ አሁን የሰራኋት የተሽከርካሪዋ የመኪናዋ ኬዝ እንደዚህ ደግሞ የሚመጣው አሁን የኤርሚያስ ማለት ነው በዝርፊያ ለመዝረፍ ብለው አደጋ ጥለውበት፣ ስለት ሲወጉት ፓራላይዝ ይሆናል ሰውነቱ። አሜሪካን ሀገር አጋጣሚ ለቬኬሽን የመጣ ጓደኛው በደንብ በቃ ፊዚክል ፊት የነበረ በደንብ ሰርቶ በጣም ጠንካራ የነበረ ሰው እንደዚህ እንደዚህ አደጋ ደርሶበታል ብሎ ቪዲዮን ያሳየኛል። ኦኬ ምናምን ብዬ እኔ ያው መጀመሪያ የኤሌክትሪክ ዊልቸሮች ነበር ኦርጋናይዝ የምናደርገው ግን ከዛ ከመስሪያ ቤቱ ወደ ቤቱ የሚሄድበት ርቀት ረጅም ስለሆነ ይሄ ነገር ሞተራይዝ መሆን አለበት ብዬ በሞተር የምትሰራ ነገር አስቤ አስቤ ዲዛይን አርጌ ሰራኋት። ውሃ አልኳት። ሳምሶን በጠዋት ለስራ ሲወጣ የንጋት ጎ ፎቶግራፎችን ማንሳት ስለሚወድም ድርጅቱንና መኪናውን በዛ መሰየሙን ይገልጻል። ከዛ በተለየ ደግሞ እጅግ ብዙ የፈጠራ ስራዎችን የሚሰራው ሳምሶን አሁን ላይ ደግሞ በጎዳና ላይ አዛውንቶችንና የጎዳና ተዳዳሪዎችን ገላ ያጠቡ ልብስ የሚቀይሩና የሚመግቡ በጎ ፈቃደኛ ወጣቶች የሚበረከት ተንቀሳቃሽ የገላ ማጠቢያ ሰርቶም ጨርሷል። አሁን የብዙ ጊዜ ለሶሻል ሚዲያ መሆን ማይችል ግን ከባድ የሆነ አንድ ቪዲዮ አለ። ያ ቪዲዮ ምንድን ነው? ልጁ የጎዳና ልጅ ነው እና ሊያጥቡት ሲሉ ከአካላቱ ላይ የሚወጣው ነው የተባይ ቁጥሮች ብዛት በጣም በጣም ያስደነግጣል። እና ሰው እንዴት ነው አካል በቁሙ ሆኖ እንዴት እንደዚህ ይሆናል ብለሽ በቃ ገባሽ ብዙ ነገር እንድታስብ ያደርግሻል። እና እሱን ደግሞ የሚያደርጉ ልጆች አሉ። እግዜር የባረካቸው ልጆች አሉ። እነሱ እነ ያሬድ ይባላሉ። እና እነሱ የሚያደርጉትን ስራ ትንሽ ለእነሱ ፋሲሊቴት ሊያደርግላቸው የሚችል ነገር ለምን አልሰራላቸውም ነው። እና ሊያሰብኩት ሞብል ተንቀሳቃሽ ፖርተብል የሆነች ሻወር ነው ላደርግላቸው ንፈልገው ኖርማሊ የምትዘረጋ የምትታጠፍ፣ ከዛ በኋላ የሚታጠቡት ሰዎች ብዙ ጊዜ ያው ራቆትን ሰው መታጠብ መቼም ማንም ሰው አደባባይ ላይ አይፈቅድም መታጠብ። ስለዚህ በጣም ይቸገሩ ነበረ። ን የሚችል ግን ሄክሳ ገና ሊሆነች በቀላሉ እዛ ላይ ስክትክት አርገዋት ለማጠብ የሚችሉበት ነገር ዲዛይን አደረኩኝ። ባሊ ውስጥ የምትገባ ፓምፕ አለች እና ፓምፑ እዛ ከገባ በኋላ ባትሪ ሁለት ባትሪ አለው። አንደኛው ባትሪ ቻርጅ ሲደረግ አንዱ ለአርባ ደቂቃ አንደኛው ያገለግላል። አንደኛው መኪና ባትሪ መሆን ይችላል፣ በቤትም ባትሪ መሆን ይችላል። በደንበኛ ሻወር ያደርጋል። ትልቁ ችግሩ የሚሰራቸውን የፈጠራ ስራዎች ወደ ኢትዮጵያ መላኩ እንደሆነ የሚናገረው ሳምሶን፣ እነዚህ ችግሮቹ ከተቀረፉለት ግን ሌሎች ድጋፍ የሚያስፈልጋቸውን አካል ጉዳተኞችን በሰፊው ለመርዳት ያለሙ ፕሮጀክቶችን እያቀደና እየሰራ መሆኑን አጫውቶኛል። አሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች ለምሽት ወደ ያዝነው የመጨረሻ ዘገባ እንውሰዳችሁ ኦሚክሮን የኮሮና ቫይረስ ዝርያን ምንነት ጠባይና ደቅኗል የሚባለውን አሳሳቢነት እንዲሁም ከቫይረሱ ጋር ተያይዘው የሚነሱ ሌሎችም ጉዳዮችንም ይዳስሳል ተከታዩ ዝግጅት ኦሚክሮን ዛሬ ያሉትን የኮቪድ-19 መከላከያ ክትባቶች ብቃት ይፈታተን ይሆን አንዱ ጥያቄ ነው። በዩናይትድ ስቴትስ የራክቪል የውስጥ ደዌ ሕክምና ማዕከል የኮቪድ-19 ፕሮግራም ሊቀመንበር የሆኑትን ዶክተር አሰፋ ጄጃው መኮንን ካሉላ ከበደ ጋር ያደረጉት ውይይት ማብራሪያዎችን ሰጥተዋል ቀጥሎ ይቀርባል። ዶክተር አሰፋ ጄጃው መኮንን፣ በቅድሚያ ለጊዜው አመሰግናለሁ ጊዜ ይስጥልኛሉና በኢትዮጵያ የቀን አቆጣጠር ህዳር 15 በአውሮፓውያኑ የቀን አቆጣጠር ህዳር 24 ከ11 ቀናት በፊት የታወቀው እና በዓለም ዙሪያም አሳሳቢነት የከሰተው ይህ አዲስ የኮቪድ-19 ዝርያ ኦሚክሮም መኖሩ በምርመራ በተረጋገጠ ሁለት ቀናት ውስጥ የዓለሙ ጤና ድርጅት የሚያሳስበው ራሱን የለወጠ ዝርያ የሚል ቅጽል ሰጥቶታል። በኋላ ቢቶቹም አገራት ለየት ባለ የስጋት እና የመራወጥ ስሜት ውስጥ አይተዋል፣ ዩናይት ስቴትስን ጨምሮ አንዳንድ ሀገሮች የቫይረሱን መከሰት ይፋ ባደረጉ ከደቡባዊ አፍሪካ ሀገሮች የሚነሱ ጉዞዎች ላይ እገዳ፣ አዲስ የምርመራ ውጤት ማረጋገጫ ደንቦች እና ጃፓንን የመሰሉ አገሮች ደግሞ ማንኛውንም ዓለም አቀፍ በረራዎች ሙሉ በሙሉ እስከ ማገድ ደርሰዋል። ለመሆኑ ለዚህ ሁሉ ትርምስ መነሻ ስለሆነው አዲሱ የኮቪድ-19 ዝርያ ኦሚክሮም እስካሁን በተጨባጭ የሚታወቀው ምንድን ነው? ዋና ዋናዎቹን ቢዘረዝሩልን፣ የቱንስ ያህል ሊያሳስበን ይገባል? እንደሚታወቀው ቫይረሶች በሚራቡበት ጊዜ ጸባያቸውን ይቀይራሉ። የአካላቸውን ፕሮቲን የምንለውን አሚኖ አሲድ የሚባሉ ቅርጽ የሚቀይሩ ነገሮችን ይሰራሉ። ይሄ ሚውቴሽን እንለዋለን። ሚውቴሽን ቫይረስ በሚራባበት ጊዜ በጣም ብዙ ጊዜ የሚያጋጥም ነገር ነው። አብዛኛው ሚውቴሽን ምንም አይነት ችግር የሚያመጣ አይደለም። ነገር ግን ለምሳሌ በዚህ አሁን በሳርስ ኮቪድ ቫይረስ ስፓይክ ፕሮቲን ምንላት አንድ ፕሮቲን አለች ለምሳሌ ታችን መከላከያ ወደዛ ይሰራል ክትባቶች የተሰሩት ኒውትራላይዝ እንለዋለን እሱን ሄዶ ብሎክ የሚያደርግ የሚዘጋ የሰውነት መከላከያ ለመስራት ነው ከዚህ በፊት የታዩት አልፋ ወይም ዴልታ የሚባሉት ሁሉም እዛ ፕሮቲን ላይ በጣም አነስተኛ የሆነ የቅርጽ ነው ያሳዩት ነገር ግን ይሄ አዲሱ እዛ ላይ ያሳየው የቅርጽ ለውጥ ብዛት አለው ከዛ ላይ ደግሞ ከስፓይክ ፕሮቲን ከምንላትም ውስጥ ሌላ ደግሞ ክፍል አለች ቫይረሱ ሄዶ የሚጣበቅባት እሷ ላይ ደግሞ በርከት ያሉ የቅርጽ ለውጥ ማድረጉ ነው ምክንያቱም ያ የቅርጽ ለውጥ ካለ ሰውነታችን ከዚህ በፊት የሰራው መከላከያ በክትባትም በተፈጥሮ ምክንያትም ሄዶ ከዛ ጋር ግጥም ላይል ይችላል ልክ እንደ ሶኬት ብናስበው የሶኬቱ ሄዶ መግጠም ፊት ላይ ያደረግ ይችላል ካላደረገ ቫይረሱ ብቻውን መራባት እድል ይኖረው ይችላል መከላከያ የሰራ ነውን ደግሞ አልፎት ሊሄድና ሊያጠቃ ይችላል የሚል ስጋት ነው እንግዲህ መጀመሪያ የቅርጽ ለውጡ ብዛት ስለነበረው ሚቴሽን የምንለው ፓርት ብዛት ስለነበረው ከብዛቱ ደግሞ ታርጌት የምንለው ፕሮቲን አካባቢ በጣም አስፈላጊ የሚሆነው ፕሮቲን ላይ መሆኑ ከዛ አልፎ ደግሞ ከዛም ፕሮቲን ፓርት መጣበቂያው ላይ መሆኑ በተለይ የመጀመሪያ መቶ ሲኮንሰጅ ይባላሉ ዘረመል ሲጠራ የመቶዎቹ በርከት ያለ ማሳየቱ ነው አስጨንቆ የነበረው እንደዛ በሚሆንበት ጊዜ ቫይረሱ ብዙ እሱ የሚጠቅሙት ነገሮች ሊያደረግ ይችላል ከሰው ሰው የመሰራጨት አቅሙ ከፍልል ይችላል በሽታውን የጠና ሊያደግ ይችላል ከዛ ባለፈ ደግሞ ክትባቶቹን ወይም መከላከያችንን እንዳይሰራ ሊያደረግ ይችላል የሚል ስጋት ስለነበረ ነው በአንድ ጊዜ እናየው እንግዲህ አለም ከዳር እስከ ዳር ብዙ ክልከላ እንደዚህ ተደርጎ የነበረው መልካም ዶክተር አሰፋ የአለም ጤና ድርጅት ባለፈው አርቢቷ ባደረገው መግለጫ ቅድም እርስዎ እንዳሉት ደጋግሞ ራሱን የለወጠ ዝርያ በመሆኑ አንዳንዶቹ ለውጦች አሳሳቢነት አላቸው ብሏል ከዚህ ቀደም ለኮቪድ-19 የተጋለጡ ሰዎችን በድጋሚ የማጋለጥ ከፍ ያለ እድል እንዳለው ቅድመ ጥናቶች ማረጋገጣቸውን አመልክቷል ይህስ ምን ማለት ነው ቀድሞ ለቫይረሱ የተጋለጡ የሚለውስ በክትባት አማካኝነት ከቫይረሱ ጋር የተዛመደ ንክኪ ያላቸውን ምንም እንኳን የክትባቱ ጠባይ ወይም አይነት ከዚህ ቀደም ከምናውቃቸው የተለየ መሆኑ ቢታወቅም በተደጋጋሚ በውይይቶች አንስተነዋል። በሌላ አነጋገር ይህ ዳግም ለቫይረሱ የመጋለጥ እድል ከፊላል የተባለው የተከተቡ ሰዎችንም ይጨምር ይሆነ ወይ? ይሄ ሚቴሽን ምንለው የአካል ለውጥ በሚያደርግበት ጊዜ ቫይረሱ በተለይ ህመም እንደገና በሚይዝበት ጊዜ ሪኢንፌክሽን የምንለው እኛ ሁለተኛ ለቫይረሱ ተጋልጦ ህመም ሰውነታችን ውስጥ እንዲፈጥር እድል መስጠት። አንደኛ ይሄ አዲሱ ቫይረስ ያስደነገጠው ቅርጹን በብዛት ስለቀየረ ከዚህ በፊት በተፈጥሮ አሞንስ ቢሆን ለዛ የሰራነው መከላከያ ይሄን ይከላከላል ወይ አይከላከልም የሚለው መልስ ስላልነበረ፣ ሁለተኛ ደግሞ የተሰጡ የተለያዩ የክትባት አይነቶች አሉ ግን የክትባት አይነቶች እንግዲህ በደንብ ወደ ኋላ ለመመለስ አንደኛ የዚህ የደከመ የቫይረስ አካል መስጠት አለ። ፕሮቲን አለ፣ ያን የሚመስል ሰውነታችንን ቫይረሱ እንደመጣ አድርጎ መልእክት ስለሚልክ ሰውነታችን መከላከያ እንዲሰራ። ሌላ ደግሞ ጄኔቲክ ኢንፎርሜሽን የምንለው ኮዱን መስጠት አለ። በአብዛኛው አሁን አሜሪካን ሀገር የተደረጉት አይነት ክትባቶች ማለት ነው፣ ኤምአርኤን የምንለው እሱ ኢንፎርሜሽኑ ይሄዳል፣ ሰውነታችን ደግሞ ፕሮቲን ይሰራል። ፕሮቲኑ ቫይረሱን ስለሚመስለው መከላከያ ይሰራል። ነገር ግን የዚህ የቫይረስ ጸባይ መቀየር አሁንም ክትባቱ ከሚሰጠን መከላከያ ጋር ቅርፁን መቀየሩ የትኛውንም አይነት ክትባት ብኖስ ለበሽታ ያጋልጠናል ወይ የሚለው ፍርሃት ነው። እንግዲህ ትንሽ ዓለም ላይ እንደው መደናገጥ ፈጥሮ የነበረው ነገር ግን አንቲቦዲ የምንለው አንድ አይነት መከላከያ ነው። በክትባትም በናቹራል ኢንፌክሽን የምናገኘው። ሌላው ደግሞ ብዙ ጊዜ የማንለካው ሴል ሚዲትድ የሚባል ቲ ሴል የሚባል ኢሚኒቲ አለ። እሱ እንደው እንደ ሪዘርቭ ጦር ማለት የዛ አይነት መከላከያ። ሰውነታችን ለኢንፌክሽን ሲጋለጥ አንቲቦዲ የሚባለው ስራ ይጀምራል። በሰውነት በደም ላይ ሰርኪሌት የሚያደረግ ተንቀሳቃሽ ነው። ግን ደግሞ ተቀምጦ ቁጭ ብሎ ደግሞ የሚጠብቅ ሪዘርቭ አለ። ያ ደግሞ ይነቃና ሄዶ ደግሞ ቫይረሱን በሽታ እንዳያመጣ ያደርጋል። ቫይረሱን ይገላል ማለት ነው። እና በአንቲቦዲ ብዙ ጊዜ ወስደን ቴስቲዩብ ላይ ኒውትራላይዝ አረገ አላረገ፣ ቫይረሱን አጠፋ፣ ወደ ሴል እንዳይገባ አረገ ብለን ቶሎ መናገር እንችላለን። ይሄ የሴል ሚዲኤትድ ኢሚኒቲ የሚለውም ብዙ ጊዜ በላብራቶሪ አንለካውም። በአብዛኛው በወረርሽኛ አይነት ነገር ላይ ያ በምንድን ነው የሚታወቀው? እንከታተላለን። ቫይረሱ ከመጣ በኋላ ምን ያህል ሰው ታመመ፣ የጠና ሰው አለ ወይ ወደ ውስጥ አለገባለሁ ወይ ህይወቱ ያለፋል ወይ ስንል እስካሁን በታየው በዚች በአስር ቀን ውስጥ ያ ስጋት ጎልቶ አልታየም። ስለዚህ ሪኢንፌክሽንም እንደገና አይመያዝም የጠና ህመምም ወይም ደግሞ የክትባቱን ወይም በተፈጥሮ ከዚህ በፊት ያመመንን ያን አልፎ የመሄድ ጸባዩ እስካሁን እንደተፈራው አይደለም ነገር ግን አሁንም ገና ክትትል እየተደረገ ነው ገና የአስር ቀን ስለሆነ ትልቁ አስጊ ነገር ግን ምንድን ነው ቫይረሱ እየቀያየረ ከሄደና በተለይ በአንድ ጊዜ ብዙ ቅርጾቹን የመቀየር አዝማሚያ ማሳየቱ ለሚቀጥለው ደግሞ በጣም ብዙ ቅርጹን ሊቀይር ይችላል እንደዛ ከሆነ መከላከያችን ወይ ክትባታችንን ሄዶ ግጥም ብሎ እሱን እንዳይዘጋው ሊያደርግ ይችል ይሆናል የሚል ነው። ነገር ግን ደግሞ ሳይንስ ደግሞ ቀድሞ ደግሞ ያን እየሰራ ነው። ቀድሞ ደግሞ የቫይረሱ ዘረመል ተጠንቶ ሲቀይር፣ አሁንም የክትባቱን አሰራር ኮዱን በመቀየር ያን የሚመስል ደግሞ መስራት ሂደት ላይ ነው ማለት ነው። እንግዳችንን እናመሰግናለን። አድማጮች ሙሉን ዘገባ ከዌብሳይታችን ላይ ማግኘት ትችላላችሁ። ለምሽቱ ያስተናዳናቸው ዝግጅቶችም ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም መልካም ምሽት ደናደሩ። በነገው ምሽት አሉላ ከበደ በራዲዮ መጽሔት ዝግጅት ይጠብቃችኋል። በእኔ በኩል ሰላም በደናደሩ በቀራችን ጥቂት ደቂቃ ተከታዩን ዜማ ልጋብዛችሁ። መልካም ምሽት። I'm ready.